የዕለተ ሰኞ ታህሳስ 26 2013 ዓ.ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሀል የራሳችን የምንለው ስራ መጀመሪያ የጀመሩ ልጆችም የጀመርንም ያልጀመርንም እንኖራለን። ግን ትንሽ ከባድ ነው። ማክስ ማድረግ አለ፣ እጅ መታጠብ አለ፣ ንክኪ አለማድረግ ይታያል። እነዚህ ነገሮች አያደርጉትም። ተማሪው ብዙ ጥንቃቄ የተደረገው ነገር አይታየም። ማክስ አያደርጉትም። እጅ ታጠብ ስትባለው እጅ ባርላ ቤት ላይ አታጥቤ ያለ አሁን ታጥቤ ነው መጣሁ ምናምን ብሎ እምቢ ብሎ የሚሄዱት ጢሶት የሚሄዱት ይኖራሉ። በኮሮና ወረርሽኝ ምክንያት ለረጅም ጊዜ ተዘግተው የቆዩት ትምህርት ቤቶች እየተከፈቱ ነው። ይህን አስመልክቶ ተማሪዎች ያለፉትን ወራት እንዴት እንዳሳለፉትና

በጣሊያን ሰሜን ትሬንቲኖ ግዛት በከፈተችው ስኬታማ የእንስሳት እርባታ ጣቢያና የአይብ መደብር ታዋቂ የነበረችው ባለፈው ሳምንት በቤቷ ሞታ የተገኘችውን ኢትዮጵያዊት ስደተኛ የአጌቱ ጉደታን አባት ነው የሰማችሁት። ሙሉውን በምሽቱ ዝግጅታችን ታደምጣላችሁ። እንደምና ምሽታችኋል? ክቡራን አድማጮች፣ አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረህ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም በአጽሕሮተ ቃሉ ግሎባል አሊያንስ የሚባለው በውጭ ሀገር የሚኖሩ ኢትዮጵያውያን ስብስብ ከቤኒሻንጉል ጉምዝ ክልል ተፈናቅለው መተከል ዞን ቻግኒ ለሚገኙ ተፈናቃዮች የሰብአዊ ድጋፍ አድርጓል። ግሎባል አሊያንስ ግምቱ አንድ ሚሊዮን ብር የሚገመት የሰብአዊ ድጋፍ ነው ያደረገው። ቻግኒ ከተማ ውስጥ ተገኝተው ድጋፉን ያስረከቡት የግሎባል አሊያንስ ተወካይ ፕሮፌሰር አቻሜለህ ደበላ ሲሆኑ እርዳታው ለሶስት ቀናት በተደ ያደረገ የገቢ ማሰባሰቢያ አማካኝነት መገኘቱን ገልጸው ድጋፉ እንደሚቀጥልም ቃል ገብተዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የዓለም አቀፉ ዜና አገልግሎት ሮይተርስ ካሜራ ባለሙያ ጋዜጠኛ ኩመራ ገመቹ በፌዴራል ፖሊስ አዲስ አበባ የታሰረው ከሙያው ጋር ተያያዥነት በሌለው ጉዳይ መሆኑ ተገለጸ። የዓለም አቀፉ ዜና አውታር ሮይተርስ ካሜራ ባለሙያ ኩመራ ገመቹ አዲስ አበባ ከሚገኘው መኖሪያ ቤቱ ታኅሣሥ 15 2013 ዓ ም በፌዴራል ፖሊስ ተወስዶ የታሰረ ሲሆን የካሜራ ባለሙያው የሕግ አማካሪና ጠበቃ አቶ መልካሙ ኦባ ለአሜሪካ ድምፅ እንደገለጹት ኩመራ የ14 ቀን ቀጠሮ ተጠይቆ የሚጠበቁበት ለታኅሣሥ 30 2013 ቀጠሮ ተሰጥቶታል። የኢትዮጵያ ብሮድካስት ባለስልጣን በበኩሉ የካሜራ ባለሙያው ከሙያው ጋር በተያያዘ ወንጀል ተጠርጥሮ እንዳልታሰረ ከፌዴራል ፖሊስ አረጋግጫለሁ ሲል ገልጿል። የፌዴራል ፖሊስ ኮሚሽንም የካሜራ ባለሙያው የታሰረው ከሙያው ጋር ተያያዥነት በሌለው ወንጀል ተጠርጥሮ ነው ሲል አስታውቋል። በዩናይትድ ስቴትስ የህዳሩ ፕሬዝዳንታዊ ምርጫ ውጤትን ለማስቀልበስ በሚደረግ እንቅስቃሴ ውስጥ የጦር ሰራዊቱን ጣልቃ ለማስገባት ፈጽሞ እንዳይሞከር አስሩም የቀድሞ የሀገሪቱ መከላከያ ሚኒስተሮች አስጠነቀቁ። እንዲህ ያለ ተግባር ሀገሪቱን ህገወጥና ኢህገ መንግስታዊ አደጋ ውስጥ ይከታታልን ብለዋል። ዴሞክራቶችም ሪፐብሊካኖችም ያሉባቸው አስሩ የቀድሞ ሚኒስተሮች ፊርማቸውን ያኖሩበትና ትላንት እሁድ በዋሽንግተን ፖስት ጋዜጣ አስተያየት አምድ ላይ በወጣው ማሳሰቢያቸው ፕሬዚዳንት ዶናልድ ትራምፕም በስም ሳይጠቅሱ በአንዳንድ ክፍለ ግዛቶች ድጋሚ የድምጽ ቆጠራ ተካሂዷል። በፍርድ ቤት የቀረቡ ክሶችም ውድቅ ሆነዋል። የምርጫ ውጤት ላይ ጥያቄ የሚነሳበት ወቅት አልፏል። የምርጫ ውጤትም ግልጽ ነው ብለዋል። ዋሽንግተን ፖስት ላይ የወጣው ማሳሰቢያ የቀድሞቹ የመከላከያ ሚኒስትሮች ዲክ ቼኒ፣ ዊሊያም ፔሪ፣ ዶናልድ ረምስፊልድ፣ ዊሊያም ኮሀን፣ ሮበርት ጌትስ፣ ሊዮን ፐኔታ፣ ቸክ ሄግል፣ አሽ ካርተር፣ ጄምስ ማቲስ እና ማርክ ኤስፐር ፊርማቸውን አኑረውበታል። በተጨማሪም ዋሽንግተን ፖስት ተሰናባቹ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጆርጂያ ግዛት ከሚገኙ የምርጫ ዋና ባለስልጣን ጋር ባደረጉት ኢ መደበኛ የሆነ የስልክ ንግግር የተመራጩ ፕሬዚዳንት ጆ ባይደንን የምርጫ ውጤት ሊቀለብስ የሚያስችል በቂ ድምጽ እንዲያገኙ የሚለማመኑበት ለማመኑበት የስልክ ከንግግር ይፋ መደረጉንም ዘግቧል። ብሪታንያ በአስትራዜንካ ኩባንያ የተሰራውን የኮቪድ-19 ክትባት ዛሬ መስጠት ጀምራለች። የኩላሊት እጥበት ታካሚ የሆኑ የሰማንያ ሁለት ዓመት አረጋዊም ይህን ክትባት በመከተብ የመጀመሪያው ሰው ሆነዋል። የሀገሪቱ የጤና ባለስልጣናት ግማሽ ሚሊዮን የአስትራዜንካ ክትባቶች ዝግጁ ሆነዋል ሲሉ አስታውቋል። ይሄኛው ክትባት በፋይዘርና በባዮንቴክ ከተቀመመው ክትባት ዋጋው እረከስ እንደሚልም ደግሞ እጅግ ከባድ ቅዝቃዜ ባለው ማቀዝቀዝያ ውስጥ መቀመጥ ያለበት ባለመሆኑ ለማጓጓዝ ألا لا ተገልጿል። የፋይዘሩ ክትባት ብሪታንያና ዩናይትድ ስቴትስ ውስጥ ለበርካታ የጤና ባለሙያዎች ሲሰጥ ቆይቷል። በአሁኑ ወቅት ብሪታንያ ውስጥ ኮሮና ቫይረስ በተለይም ለውጥ ያለውና ሳይንቲስቶች ከፊተኛው ይልቅ ተላላፊ ነው ያሉት አዲሱ አይነት የቫይረስ ስርጭት እያሻቀበ መሆኑም ታውቋል። ግሪክም አዲሱን አይነት ቫይረስ ከወደ ብሪታንያ በመጡ ሰዎች በኩል ገብቶብኛል ስትል ትላንትና አስታውቃለች። ህንድ በአስትራዜኒካ የተሰራውን ክትባት በአጣዳፊ ሁኔታ መስጠት እንዲጀመር ፈቅዳለች። በዛው በህንድ ሀገር የተሰራውት ክትባትም ጥቅም ላይ እንዲውልም ፈቅዳለች። አንዳንድ ባለሙያዎች ግን ህንድ ለሰራችው ክትባት ፈቃድ መስጠቱ የተቻኮለ ነው የሚል ስጋትም አሰምተዋል። አድማጮች ለምሽቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሜዲያንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳ ነው ፕሮግራም እንለፍ። የኮሮና ቫይረስ ወደ ኢትዮጵያ መግባቱ ከተረጋገጠበት መጋቢት ወር አንስቶ በኢትዮጵያ ያሉ የትምህርት ተቋማት ተዘግተው ተማሪዎችም ከትምህርት ገበታቸው ርቀው መቆየታቸው ይታወሳል። ከስምንት ወራት በኋላ ግን ትምህርት ቤቶች ዳግም እየተከፈቱ ተማሪዎችም ወደ ትምህርት ቤት እየተመለሱ ነው። በዛሬው ጋቢና የወጣቶች መስኮት ጥንቅራችን ታዲያ ናኮር መልካ ከአምቦ ዩኒቨርሲቲ ሶስት ተማሪዎች ጋር አጭር ውይይት አድርጓል። በውይይታቸውም በኮሮና ቫይረስ ምክንያት ባለፈው አመት ትምህርት ከተቋረጠበት ጊዜ ወዲህ ተማሪዎቹ ጊዜያቸውን በምን እንዳሳለፉ እንዲሁም ወደ ግቢ ከተመለሱ በኋላ ከኮቪድ-19 ጋር ተያይዞ ስላለው ጥንቃቄ የታዘቡትን የሚዳሰስ ይሆናል። እንግዶቻችን ስማቸውን በማስታወቅ ይጀምራሉ። ስሜ አናኒ ተስፋን እባላለሁ። ሁለተኛ አመት የፋርማሲ ተማሪ ነኝ። እሺ፣ አመሰግናለሁ። ስሜ ገመች ሮባ እባላለሁ። የሁለተኛ አመት የእንግሊሽ ላምገኝ ለሊትሬቸር ተማሪ ነኝ። ስሜ ናትናኤል ሸነሬ ይባላል የሁለተኛ አመት የአምቦ ዩኒቨርሲቲ ተማሪ ነኝ። ዲፓርትመንቴ ጆርናሊዝም ኤንድ ኮሚኒኬሽን ወይም ደግሞ ጋዜጠኝነትና ግንኙነት ነው የሚማረው ጋዜጠኝነትና ተግባቦት። ያ ቴንክ ዩ። እንዴት ነበር እረፍት? ምን ያህል ጊዜ የሆናቸው ወደ ቤተሰብ ከሄዳችሁ እንዴት አሳለፋችሁት እረፍቱን? ምን ያህል ጊዜ ቆያችሁ እዛ የነበረውን ነገር ነገሩ። ስምንት ወር ምናምን ይመስለኛል ቤተሰብ ጋር የቆየ ነው። ትንሽ ከባድ ጊዜ ነበር። ስራም አልነበረም፣ ትምህርትም አልነበረም እና የሆነ ቦታ ተቀምጦ ጊዜ ማሳለፍ በጣም ትልቅ ጫና ፈጥሮብን ነበርና ያ ጊዜ የነበረውን ጊዜ ለመግለጽ በጣም ከባድ ነው። እንደዚህ ነበር ተብሎ የሚገለጽ አልነበረም። በሰአቱ ብዙ አስቸጋሪ ጊዜያቶችን አሳልፈናል። ከእግዚአብሔር ጋር ግን ያ ሁሉ አልፎ ዛሬ መተናል። በጣም ደስተኞች ነን። የእውነት አምነነ ቤት በነበርን ጊዜ ደስተኛም ነን አይደለንም ማለት ይችላለሁ። በብዛት ከወጣት የሚጠበቀው መማር ነው ከሁሉም ነገር መማር ያስደስታል። የኛ ደግሞ ትልቁ መሰረታችን ትምህርታችን ነው። ቢሆንም ግን ቤት በነበርን ጊዜ አንዳንድ ስራዎችን ፋሚሊ በማገዝ የተለያዩ የራሳችን የምንለው ስራም መጀመር የጀመሩ ልጆችም የጀመርንም ያልጀመርንም እንኖራለን። ግን ትንሽ ከባድ ነው። ተማሪዎች ለትምህርት ያላቸውን ፍላጎት በትልቁ ፐርሰንት ቀንስ አድርጎናል ማለት ነው። ቢሆንም ግን ያው አላማችንን መርሳት ስለሌለብን አሁንም ደስ ብሎን ወደ ግቢያችን ተመልሰናል ገመች የምትጨምረው ነገር ካለ የምትጨምረው ነገር ብኖር ያው በእርግጥ በሁለት መንገዳ ያለው አንዱ እንደ ጥሩነት ማለት ወደ ፋሚሊ ተመልሶ አንዳንድ ነገሮች መስተካከል ነገሮች ይታያሉ ግን በእርግጥ በጣም ይከብዳል ሁኔታው ሲታይ ያው ተማሪ እስኮንን ድረስ ቤተሰብኝን ይጠብቃል ሀገር እንደዛው ብዙ ነገር ይጠብቀ መውጣት ስለሆነ በዛ ልክ ደግሞ ትምህርት መቋረጡ ደግሞ ሌላ ጫና ፈጥሮብናል። ለሱ ደግሞ አንዳንዶች ወጣቶች ያገቡ አለ ማለት የትምህርትን አለም ትቶ ወደ ሌላ ወደ ሌላ አለም የገቡ ይኖራሉ። አላገቡም ጭራሽ እንደዛ ነገሮች ይታያሉ በእርግጥ እና እግዚአብሔር ረድቶን ዛሬ ደግሞ ወደ ግቢ መለሰናል፣ ደስ ብሎናል። ወደ ጊቢ ማለትም ወደ ዩኒቨርሲቲ ከተመለሳችሁ ወዲህ ምን አዲስ ነገር አያችሁ? በዩኒቨርሲቲ ውስጥ በማህበረሰቡ ውስጥ፣ በተለያዩ ቦታዎች ቤት በነበርንበት ጊዜ ማለት ኮሮና ቫይረስ መጀመሪያ ወደ አገራችን ወደ አለማችን በመጣበት ታይም የነበረው ጥንቃቄ በጣም ልዩ ነበር፣ እስኪገርመን ድረስ ማለት ነው። በጣም እንደነግጣለን፣ የሆነ ነገር ስንነካ ቶሎ እንታጠባለን፣ ሳኒታይዘር እናርጋለን፣ ማክስ አድርገን ነው የምንዞረው ምናምን በጣም በቃ የሚያስደስት ጥንቃቄ ነበር። በኋላ የሚያዙ ሰዎችም እየጨመረ እየጨመረ እየጨመረ ሄዶ የወረደበትም አጋጣሚ ነበር፣ ቢካ ካደረግነው ጥንቃቄ አንጻር ማለት ነው። ሌላ እኔ የታዘብኩት ነገር ምንድን ነው? ያ ሁሉ እንዳለ ሆኖ ቤታችን እያለ አሁን እዚህ ስንመጣ በተወሰነ መልኩ ያቀንሷል። ግን ግቢ ውስጥ ያሉት አሁን ለምሳሌ በጣም የምናያቸው ደሳስ የሚሉ ነገሮች አሉ። ኢንፍራስትራክቸር አለ አምና ያልነበረ ማለት ነው። ለምሳሌ የውሃ ገንዳዎች አልነበሩም። ኢዝሊ ውሃ ማግኘት አትችልም። የሆነ ቦታ ርቀ ሄደ ምናምን ነበር እና በየቦታው ብዙ ሳትራመድ ውሃ የምታገኝበት አይነት አጋጣሚ ተፈጥሯል። እና ያ በጣም ደስ የሚል ነገር ነው ግን በጥንቃቄ ዙሪያ ግን መሰራት አለበት። አሁን አዎ እናቲ እንዳለ ነው ማለት ግቢ ውስጥ በጣም አዲስ ነገሮች አሉ የሚያስደስቱ ለኮቪድ 19 በጣም ጥንቃቄዎች አሉ ማለት ነው። ተማሪ ጋር ግን አዲስ ነገር የለም ማለት ያው እሱ እንዳለው መጀመሪያ አካባቢ ደስ የሚሉ ጥንቃቄዎች ነበሩ። አሁን ላይ ግን ግቢ ከገባን በኋላ ልክ እንደ ድሮ ነው ተማሪዎች እየሆን ያለ ነው ማለት ነው። ሰላም መባባል አለ ብዙ ነገር አለ። እና ግቢ ውስጥ ያለው ጥንቃቄ ግን በጣም ጥሩ ነው፣ ደስ ይላል። ከዚህም በላይ መጠንከር ያለበት ይመስለኛል። አሁንም ምን የሚጨምረው አንዳንዱ በዚህ አጋጣሚ እንደም አምቦ ዩኒቨርሲቲ መመስገን ፈልጋለሁ ከዚህ በፊት የነበረ ኢንፍራስትራክቸር ብዙ አልነበር ብዙ አልነበረም ና አሁን ለምሳሌ በየቦታ በየዶርሞ በየላብሬሪ በየክላሱ ሁሉ ውሃ እጅ መታጠብ ሁሉ ተሰርተዋል በጣም ደስ የሚል ይታያል በርም እንደዛ ስትገባ ትታጠባለህ ብዙ ነገሮች ደስ የሚል ነገሮች ይታያሉ ግን ተማሪ ጋ ያለው ነገር ትንሽ ችልነት ይታያል ተማሪ ብዙም ጥንቃቄ እያደረገ አይደለም ችል ብሏል ተማሪ እሱ እሱ ነገር ብሰራ መልካም ብዬ አስባለሁ። ምን ላይ ነው ተማሪ ሆኑ ችላ እያለ ያለው? ችላ ያለው ተማሪው ማክስ ማድረግ አለ፣ እጅ መታጠብ አለ፣ ንክኪ ያለማድረግ ይታያ። እነኚህ ነኝ ነገሮች አያደርጉትም ተማሪው። በብዛት ጥንቃቄ የተደረገው ነገር አይታይም። ማክስ አያደርጉትም። እጅ ታጠብ ስትባለው እጅ ባርላ ቤት ላይ አታጥቤ ላአሁኑ ታጥቤ ነው መጠሙና ብሎ እምቢ ብሎ የሚሄዱት ጢሶት የሚሄዱት ይኖራሉ በዩኒቨርሲቲ ውስጥ የተለያዩ ለተማሪ የሚያገለግሉ መሰረተ ልማቶች ቢሟሉም ተማሪው ያንን እየተከተለ እንደሌለ እየነገራችሁኝ ነው። እና ያ ከምን የተነሳ ይመስላችኋል? ተማሪው ለምንድን ነው እጁን መታጠብ ያልቻለው? የዩኒቨርሲቲ ተማሪ ለምንድን ነው ተራርቆ ርቀቱን ጠብቆ መሄድ ያልቻለው? ንክኪውን መቀነስ ያልቻለው? በምን ምክንያት ይመስላችኋል? ሲመስለኝ ተማሪው እንደዚህ ቸልተኛ የሆኑበት ትልቁ ምክንያት ፖዚቲቭሊ ስናስበው መነፋፈቅ ነው ልል እንችላለን። ያው ተነፋፍቆ ነው ስምንት ወር ምናምን በቃ ተራርቆ ስለነበር የሆነ ተራርቄ ስለነበር እንደዛ ነው ብዬ አስባለሁ። ግን ሲመስለኝ በደንብ አልተሰራም። ሚዲያ የሚሰራው ነገር አለ፣ መንግስት በመንግስትም በኩል የተሰራ ነገር አለ። ግን በቂ አይደለም። በቂ ስላልሆነ ተማሪ ውስጥ ያ አሁን በቃ ተራራቁ ማክሳር የሚለው ነገር ፐነትሬት አድርጎ አልገባም እና ተማሪው አሁንም እውነት አይመስለውም። ኮሮና አለ አንተ ታላቅጣል እንዴ ላል አሁን ማክስ አድርገህ በጣም የምትገርም ስሆን አሁን ይህንን እኮ ምናምን ይባባላሉ። እስኪ ገርምህ ድረስ ነው በቃ አንተ ግራ የምትጋባው መጨረሻ ላይ አንተም ተመሳስለህ እውነታችሁን ነው የለም ምናምን ብለህ ማክስም ትጥላለህ ከእነሱ ጋር ማለት ነው። ቸልተኝነት ነው በሽታው አለ ችግሩ አለ፣ ግን ተማሪ በደንብ ኢንፎርም አልተደረገ። እንደውም ቅርብ ጊዜ የሰማነው መረጃ ለአዲስ የዛ የኮሮና ቫይረስ አይነት ዝርያ መጥተዋል ዓለም ላይ እየተባለ ነው። ያኛው ሳይጠፋ ማለት ነው። ሶ በእንቅርት ላይ የጆሮ ድግፍ እንድንል የሚያደርገን በሽታ መጥቶ ሳለ ለመጀመሪያው፣ ግን እኛ እየተጠነቀቅን አይደለም፣ እና መጠንቀቅ አለብን። አነኔ በዚህ ሀሳብ ላይ መጨመሪ ካለ ትልቁ ነገር አለማመን ይመስለኛል። ታይዋላ፣ አንድ ነገር ለመረዳት ትሞክራለ፣ ግን ማመን ላይ ትንሽ ገና የሚቀረን ይመስለኛል። አለመፍራት አንድ ነገር፣ ያ ነገር ለምሳሌ ጊቢ አምቦ ዩኒቨርሲቲ ግቢ ቢገባ ያ በሽታ ያኔ የሚረዱ እንደዚህ አይነት ተማሪዎች አሉ። ገብቶ ተማሪዎችን እኛ ትምህርት ቤት ዘግቶ መልክ ኢቭን ቤት እንደነበር ነው ማለት ነው። እንደዛ እስኪሆን ድረስ ራሱ ላይ ካልደረስ አለማመን የሚባል ነገር ያው ትልቁ ችግር አለማመን ይመስለኛል። አሁን ኢትዮጵያ ውስጥ አርባ አምስት ዩኒቨርሲቲዎች ናቸው ያሉት። አርባ አምስቱም ዩኒቨርሲቲዎች ተማሪዎችን ተቀብለው ያስተምራሉ። አሁን እንዳልነው ጫና አለና ጫናውን እንዴት ነው መከላከል የሚቻለው? ከዚህ ሁኔታ አሸንፎ መውጣት የሚችለው ይሄ እንደኔ ከሆነ በጣም ቀላል ነው ለእኔ ማለት ነው። አንድ ሰው አላማው ማወቅ አለበት። ምንም ነገር አስቸጋሪ ቢሆን ከአላማዬ ምንም ነገር ወደ ኋላ ሊመልሰኝ አይገባም። ከድሮ በጣም ጠንካራ በመሆን ማለት ነው። ይህ በሽታ ወደ ኋላ ሊመልሰኝ አይገባም። ጥንቃቄ ማድረግ ባለብኝ ታይም ጥንቃቄ አደርጋለሁ። ሁልጊዜም ጥንቃቄ ማድረግ የምረሳበት ምክንያት አይኖረኝም፣ ምክንያቱም እሱን ከአላሚ ጋር ስለሚያያዝ ማለት ነው። ስንኖር ነው የምንማረው፣ ስንኖር ነው ሁሉም ነገር ማድረግ የምንችለው። ስለዚህ ያ ሁሉ ደግሞ የሚያያዘው ከዚህ ኮቪድ በሽታ ራሳችንን በመከላከል ነው። ቤተሰቦቻችንን ለማስደሰት፣ በራሳችን ትልቅ ቦታ ለመድረስ ማድረግ ያለብን አላማችንን አለመርሳት ነው ማለት ነው። የተለየ ሀሳብ ካለገ ተማሪ እስከንደን ድረስ ያ ወጣት መቼስ ብዙ ነገር ስለሚጠብቀን አላማ ስላለን አንድ ተማሪ ዩኒቨርሲቲ ገባ ከተባለ ሁሉም ነገር አልጋ ባልጋ ይሆናል ተብሎ አይታሰብም መቼስ። ስለዚህ ይሄ ነገር መከሰቱ ደግሞ አላማችን ወደ ኋላ እንድናረግ መሆን የለበትም ማለት አላማችን፣ ጎል ጎላችን እስክንሳካ ድረስ ጠንክረን መስራት አለብን። በዛ ልክ ደግሞ በጤና ስንሆን ነው መማር የምንችለው ና ጥንቃቄ እያል ትምህርታችን መቀጠል እንችላለን ብዬ ያስባለሁ። በኮሮና ቫይረስ ወይም ደግሞ በኮቪድ ናይንቲን ብቻ ይንተርፋሉ ማለት አይቻልም። ራስን ስጠብቅ እኔ እየጠበክ ነው ገብቷለን። ስለዚህ እንደዛ ማድረጉ የተሻለ ነው። ራስን መጠበቅ ሌሎችን መጠበቅ ነው ማለት ነው። ስለዚህ እርስ በርስ ራሳችንን ከጠበቅን ተማሪዎችን እናድናለን፣ ይህን ኦርጋናይዜሽን እናድናለን፣ አምቦን እናድናለን፣ ኢትዮጵያን እናድናለን፣ ዓለም እናድናለን ማለት ነው። ሶ ጥንቃቄ እናድርግ፣ ጥንቃቄ አይለይን ላሉ የኔ መልእክት ያንተው ነው። ስላደረግነው ውይይት በጋቢና ቪኦኤና በአድማጮች ስም በጣም አመሰግናለሁ። መልካም የትምህርት ዘመን ይሁንላችሁ። ናኮርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ምሽታችሁን ከኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በጣሊያን አገር በእንስሳት እርባታ ትታወቅ የነበረችውና ባለፈው ሳምንት በሰው እጅ በመገደሏ ትልቅ መነጋገሪያ የሆነችውን የአጊቱ ኤዶ ጉደታን አስክሬን ወደ ሀገር ቤት ለማስገባት እየሰሩ መሆኑን ወላጆቿ ለአሜሪካ ድምጽ ገልጸዋል። አጊቱ ብርቱና ጠንካራ የነበረች መሆኗንና ሀገር ቤት በተመሳሳይ የስራ መስክ ለመሰማራት እቅድ እንደነበራትም ወላጅ አባቷ አስረድተዋል። የአጊቱን አባት ያነጋገራቸው ሙክታር ጀማል ነው። እንደሚከተለው ይቀርባል። አቶ ኤዶ ጉደታ አጊቱ አባት እሷንም ነፍሷን ይማር፣ እናንተንም ፈጣሪ መጽናናቱን ይስጦዝ። አሜን። አጊቱ ስንተኛ ልጆ ናት? አቶ ሄደው፣ ሁለተኛ ነች። መች ነው ወደ ውጭ ሀገር ወደ ጣሊያን የሄደችው? አሁን በትክክል አላስታውስም። እስከ ስንተኛ ነበር እዚህ የተማረችው? የትምህርት ሁኔታዋ እንዴት ነበር? እስከ አስራ አንደኛ ነው የተማረችው። አቶ ልክ ነሽ ከአቶ ልክ አስተዳደጓ እንዴት ይመስል ነበር? በጣም እሷ ተፈጥሯ፣ እኔ ሾፌር ነበርኩ፣ የከባድ መኪና ሾፌር ነኝ። እና እሷ ጥሩ ትምህርት ነበር እና ሁሉም

ከእናቷ ጋር እኔ ወደ ሀገር፣ እሺ ዚ የሰራሽም ነገር እ በሀገር ውስጥ ሚኒስትሪ ብለን ሞከስናት። እሺ አለችና ኢንቨስትመንት፣ ኦሮሚያ ኢንቨስትመንት ቢሮ ይሄን ትንሽ ቢሮክራሲ፣ የእኛ ቢሮክራሲ ተበሳይታ ልትመለስ ስትል እኔ ወክኝ ብዬ ለምኜ እኔ ወከላ ሄደች። ከዛ ኦሮሚያ ኢንቨስትመንት ቢሮም ተባብሮኝ ብሬት አካባቢ ሞጆ ዴሪ ፋርም እና ፖልተሪ ፋርም ይ ምስራቅ ሸዋ ጉዳዩን ጨረሰልኝ ወደ ሞጆ አካባቢ ወደ ፕሮጀክት ዴሪ ፋርም እና ፖልተሪ ፋርም አሁን እንደምትሰራው አይነት የእንስሳት እርባታ ና የእንስሳት ተዋጽኦ ማቀነባበሪያ እንደማለት ነው አዎ የወተትና የዶሮ እርባታ እሱም ጀመረና ተጀምረዋል። እንግዲህ አሁን ልጄ ነው የሚያካሄደው። በእድገቷ ውስጥ በአስተዳደጓ ፍላጎቷ፣ ጸባይዋ፣ ምን ነበርስ? ፍላጎቷ በቃ ትምህርት ትወደዋለች። የያዘችውን ሁሉ በያዘችው ሁሉ ጎበዝ ነበረች። ከዛ የስራ ፍቅር ያዛት፣ የስራ ፍቅር ያዛት፣ ወደ ስራ ገባች። የአጊቱ የቤተሰብ ሁኔታ ምን ይመስላል? ትዳር ልጅ አላት ወይ የላትም ይላችሁ በአጠቃላይ እርስዎ ስንት ልጆች ናቸው ያሏችሁ? እኔ ከአግቱ እናት ላይ ጋር ላይ ሰባት ልጅ ነው ከሌላ ደግሞ ሁለት ያሉ ነው። አሁን እንደሚነገረው በሰው እጅ ህይወቷ ማለፏ ነው የተሰማው ዜና። ይህም በተመለከተ ከኢትዮጵያ ወይ ደግሞ ከውጭ ከጣሊያን ያነጋገራችሁ የመንግስት አካል አለ? እኔ ጠለቅ ብዬ አላውቀውም። በሰው እጅ ነው የጠፋ ጠማሁት። እኔ አሁን የሚኖረው ናዝሬት አካባቢ ነው። ከናዝሬት ይሄ ልጄ ጠራኝ እና ሲሆኖ እዚህ አዲስ አበባ ጠርሶ ይሄን ነገረኝ። ከዛ ምን እንደሞተችም አሁን የሚሰማው ነው ወሬ የሚሰማው በሰው እጅ ነው ነው ይኸው ነው። አሁን አስከሬኗን ሀገር ቤት አስገብቶ ለማሳረፍ ነው እየተወራ ያለው። ይህም በተመለከተ መች ነው ወደ ሀገር ይመጣል ተብሎ የተጠበቀው? እኔ እንግዲህ ነው አሁን የምትከታተሉት ምን መቼ እንደሚገባም እስካሁን የተጣራ ነገር ያላወኩት በተለይ ይህንን የህግ ጉዳይ ለሚከታተል የመንግስት አካላት ማስተላለፍ የሚፈልጉት መጠየቅ የሚፈልጉት ምንድን ነው? አዎ፣ የልጄ ደም እንዳይጠፋ የኢትዮጵያ መንግስትም የጣሊያን መንግስትም ልጄን እንደምን እንዲያወጡልኝ ይፈልጋለው ይሄው ነው የምለው። አቶ የደወ ጉደታ፣ የአጊቱ ወላጅ አባት። አዘናችሁን ፈጣሪ አጽናችሁ፣ እሷንም ነፍሷን ይማር። አሜን፣ አሜን። ምክታረን ለዘገባው እናመሰግናለን። ለአጊቱ ቤተሰቦችም መጽናናትን እንመኛለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከእኛ ጋር ይሁን። አሁን ደግሞ ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ የሚያደርስበት የስፖርት ሰዓት ላይ ደርሰናል። የዛሬው እንዲህ ተጠናቅሯል የቤት ኪንግ የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። አርብ ታህሳስ 23 ቀን 2013 ኢትዮጵያ ቡና ሰበታ ከተማን ሶስት ለሁለት አሸንፏል። ጅማ አባጅፋርና ሐዋሳ ከተማ ደግሞ አንድ ለአንድ አቻወጥተዋል ቅዳሜ ታህሳስ 24 ቀን 2013 ድሬዳዋ ከተማ ወላይታ ዲቻን ሁለት ለአንድ ረትተዋል። ባህር ዳር ከተማና ፋሲል ከተማ ሁለት ለሁለት አቻወጥተዋል እሁድ ታህሳስ 25 ቀን 2013 ሲዳማ ቡና ወልቂጤ ከተማን አንድ ለዜሮ ሲረታ ሀድያ ሆሳና አዳማ ከተማን 3 ለአንድ አሸንፏል። ሀድያ ሆሳና በ12 1 ነጥብ የኢትዮጵያ ቡናና ፋሲል ከነማ በ10 10 ነጥቦች ከአንደኛ እስከ ሶስተኛ ደረጃን በመያዝ አምስተኛውን ሳምንት በገናናነት አሳልፈዋል። ሙጂብ ቃሲም ከፋሲል ከነማ በስድስት ጎሎች ከፍተኛ ጎል በማስቆጠር ይመራል። አቡበከር ናስር ከኢትዮጵያ ጌታነ ከበደ ከቅዱስ ጊዮርጊስ በአምስትና አራት ጎሎች ይከተሉታል። ዩጋንዳዊው አትሌት ጆሽዋ ቺፕቲጌ በመጪው የቶኪዮ ኦሎምፒክ በ5000ና 10000 ሜትሮች ላይ እንደሚያነጣጥር አስታውቋል። አትሌቱ በዚህ ዓመት በሁለት ርቀቶች የዓለምን ክብረ ወሰን መስበሩ ይታወሳል። የ24 ዓመቱ ጆሽዋ በቫሌንሺያ የዓለም ክብረ ወሰን ቀን ላይ የተከናወነውን የ10000 ሜትሮች ውድድርን በ26 ደቂቃ ከ11 ሰከንዶች አሸንፈዋል። የዚህ ርቀት ክብረውስን ለ15 ዓመታት የቆየው በኢትዮጵያዊ አትሌት ቀነኒሳ በቀለ እጅ ውስጥ ነበረ። በተመሳሳይ ጆሺዋ ቀደም ብሎ በሞናኮ የዳይመንድ ሊግ ውድድር ወቅት በቀነኒሳ በቀለ ለ16 ዓመታት ተይዞ የነበረውን የ5000 ሜትር ክብረውስን ውስን ሰብረዋል። ጆሺዋ ህልሙ ሰምሮ በቀጣይ የጃፓን ኦሎምፒክ በሁለቱ ርቀቶች ባለድል ከሆነ ይህም ማሳካት ከቻሉ ስምንት ሰዎች መካከል አንድ ይሆናል ማለት ነው። ዘገባው የሮይተርስ ነው። ቴኒስ አውስትራሊያ በቅርቡ የሚያዘጋጀውን ስመጥር የሜዳ ቴኒስ ውድድር ከመደረጉ በፊት ከመረጣቸው የእንግዳ ማረፊያዎች ከአንዱ ተቃውሞ ገጥሞታል። ዌስትን ሜልቦርን በተሰኘው ሆቴል ስር የሚገኘው የእንግዳ መቀበያ ተቃውሞውን ያሰማው ከጤና ስጋት ጋር በተገናኘ ነው። ከተለያዩ ዓለም አካባቢዎች የሚመጡ ስፖርተኞች በሆቴሉ ተለይተው እንዲቆዩ እንደማይፈልግ በጠበቃው በኩል አስታውቋል። በመቶዎች የሚቆጠሩ ተወዳዳሪዎች ከጥር አጋማሽ ጀምሮ ሜልቦርን ይደርሳሉ ተብሎ ይጠበቃል። ከውድድሩ በፊት 14 ቀናትን ተለይተው በሆቴሉ እንዲቆዩ ይደረ ይደረጋል እንግዳ ማረፊያው ግን ይህ እንዳይሆን የፍርድ ቤት እግድን እጠይቃለሁ እያለ ነው። አቀማው ንብረት ፈር ለሚበላው ጉልበት ሞት ለአገር በአገር ድሎት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለነኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ ሰው አይቀማው ንብረት ፈር ለሚበላው ጉልበት ሞት ለአገር በአገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷ ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ ሁሌ እንዲህ ብትጫወጭ ጫወ

የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየነን፣ በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም